የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን በሳምንት ውስጥ ከተሰሙ የጋቢና ቪኦኤ ጥንቅሮች የተወሰኑትን በድጋሚ የምናስደምጥበት አፍታ ተጀምረዋል። ውብ ሙዚቃዎችንም በየጣልቀው እንሰማለን። ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያ ሀገራዊ ምርጫ የምታደርግበትን ጊዜ እንደቀየረች በሳምንቱ ምግብ አደጃ ላይ አሰምተናችሁ ነበር። ይህም በተመለከተ የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ ከጽዮን ግርማ ጋር አጭር ቆይታ አድርገው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ሰላማዊ እንዲሆን መንግስት፣ የሲቪክ ማህበራትና የፖለቲካ ፓርቲዎች በጋራ እንዲሰሩ ለማስቻል ተካሄደው ሁለተኛው ጉባኤ ላይ ብዙ ጉዳዮች እንደተዳሰሱ የቦርዱ ምክትል ሰብሳቢ አቶ ብሸት አየለ ለአሜሪካ ድምጽ ገልጸዋል። በተጨማሪም በዚህ ውይይት ላይ የምርጫው ድምጽ መስጫ ቀን ተብሎ ከጥቂት ሳምንታት በፊት የተገለጸው ነሐሴ 10 2012 ዓ ም 13 ቀናት ተጨምሮበት ነሐሴ 23 እንዲደረግ መወሰኑን ተናግረዋል። በስልክ ስለ ጉዳዩ እንዲያስረዱን አጭር ቆይታ አድርገን ነበር። በአስር የተደረገም ጊዜ የመጨረሻው አልነበረም። ያንን መሰረት አድርገን ህብረተሰቡ ጋ ነው የመጣ ነው፣ ግብአት ፍለጋ ነው እና ባለድርሻ አካላት ሁሉ እዚህ ዙሪያ ላይ ሀሳብ እንዲሰጡበት አድርገን፣ ድርሻ አካላት ሲባል ፖለቲካ ፓርቲዎች፣ ሲቪል ሶሳይቲው፣ ሜትሮሎጂ ጉዳይ ጉዳይ ውስጥ ገብቶ ሌላም እንደዚህ ብቻ የሚመለከታቸው የመንግስት አካላት እንማማክረን ይሄ የመጨረሻው መሆኑን ነው። እንግዲህ ያኔ መጨረሻ ሆኖ አሁን የቀየር ነው አይደለም፣ ያኔም ለምክክር የቀረበ የጊዜ ሰሌዳ መሆኑን በደንብ አስረድተናል። በወቅቱ የፖለቲካ ፓርቲዎቹ የተለያዩት የተለያየ ሀሳብ ያነሱ ነበር፣ እና በዛሬ ውይይት ላይ ተስማሙ። በዚህ የጊዜ ሰሌዳ ላይ እኛ ለሕዝብ ይፋ ለማድረግ ነው መድረኩን የተጠቀምንበትና እዚጋም ያሉት ስቴክሆልደሮች ይዘውት የሚሄዱበት ሁኔታ ለማመቻቸት ነው እንጂ የመቀበልና ያለ መቀበል የምክክር መድረክ በዚህ ጉዳይ ላይ አላደረግም። ስለዚህ ልዩነቶቹ እንዳሉ ትክክል ፓርቲዎች በዚህ ዙሪያ ላይ ነገም የሚሰበሰቡበት ሁኔታ እንዳለም እናውቃለን። አመቻቹልን ብለው የፖለቲካ ፓርቲዎችን ጉባኤ ምርጫ ቦርድ አመቻቸቷል። ይህንኑ ጉዳይ በዚህ ጊዜ ውስጥ ባይደረግ ሀገር ውስጥ ሰላምም የለም፣ ክረምትም ነው። ሌሎችም ሌሎችም የተለያዩ ምክንያቶች እያነሱ የሚከራከሩት ነገር አለ። እኛ እዛ ክርክር ውስጥ መግባት አንፈልግም። ምክንያቱም እኛ በሕገ መንግስቱ በምርጫ ህጉ መሰረት ምን ያህል ድረስ ሁኔታዎችን አሸጋ ጊዜዎችን አሸጋሽገን መፈጸም እንችላለን። ጊዜውንም ለማሸጋሸግ ማነው የተገደዱ ነው ያው ቅርብ ጊዜ ተቋቋመ ቦርድ ስለሆነ ነው እንጂ ተቋሙ ሪፎርም ውስጥ ባይሆን የቦርድ አባላቱ በቋሚነት የሚሰሩት አምስታችንም አዲስ ያንሆን አራት አመት ሶስት አመት የቆየ ተቋም ቢሆን እና ሪፎርም ውስጥ ያልገባ ቢሆን ምናልባትም በተለመደው ጊዜ ገደብ ውስጥ ሁሌ በሚደረግበት ልናደርገው የምንችል ነበር። ወደዚህም የተገፋው የዝግጅቱን እኛ ከሾምንበትና ጉዳዩን ዳር ለማድረስ መስራት ያለብንን ዝግጅቱ ከመፈጸም አንፃር የሰዎችን አስተያየት አካተን ነው እንግዲህ ወደ ሀያ ሶስት ያደረግነው። መጀመሪያም ክፍት ነበር ብለው ነበር እና የትኛውን የሰዎች ሀሳብ ነው የወሰዳችሁ? ምን አይነት ምክንያት ነው ተቀባይነት ያገኘው ከአስር ወደ ሀያ ሶስት ለማድረግ? ብዙ ነው እንግዲህ እያንዳንዱ የኤክስፐርት ነው። ለምሳሌ አሁን ያየሳን ጥናትን የሚሰራው ና ፖድካስት የሚያደርገው ቱ መስሪያ ቤት እሱንም አማክረናል። ነሐሴ አስር ይሻላል ወይስ ገፋ ብናደርግ የዚህ የውሀ የዝናቡንም ነገር ሊቀንስ የሚችል በሌላ በኩል ደግሞ የፖለቲካ ፓርቲዎቹም ሌሎችም የህብረተሰብ አካል በተገኙበት የተደረጉ ስብሰባዎች ከነሐሴ ሀያ በኋላ ቢሆን የሚል ምክር መሆኑ ካልቀረ ከነሐሴ ሀያ ቢሆን የሚል ምክርም ነበረና። የአየር ጸባዩንም የባህሉንም ጉዳይ እንደገና ደግሞ ከእኛም የዝግጅት አንጻር የበለጠ ጠቃሚ ይሆን ወይ ብለን አሰብን፣ ተነጋገርን፣ አወጣን፣ አወረድን። ይህንም መሰረት አድርገን የዛሬውን እንግዲህ አሁን ያወቅሽውን ሰሌዳ አውጥተናል። አቶ ብሸት አያይዘው ምርጫውን በተመለከተ የተሰናዳውን አጠቃላይ የጊዜ ሰሌዳ ይፋ ማድረጋቸውን ይህም በ ቦርዱ የፌስቡክ ገጽ ላይ በይፋ መቀመጡን ገልጸው በፓርቲዎች በኩል ግን አሁንም ውይይት እያደረጉ መሆኑን አመልክተዋል። የፓርቲ አመራሮቹ በቦርዱ ጽሕፈት ቤት በጋራ ውይይት እንዳላቸው ጠቁመዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሮቤል መብራት በተመረቀበት የሜካኒካል ምህንድስና ትምህርት ስራ ለማግኘት ባለመቻሉ ወደ ጫማ መጥረግ ስራ የገባ ወጣት ነበረ። ነበር ያልንበት ምክንያት ይህንን የቀየረ የምስራች ከሰሞኑ ስለደረሰው ነው። አስቴር መስገናው ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓ.ም ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ አመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል ለአንድ አመት ያክል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁም። እህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች፣ እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባውበት ማለት ነው። በዋናነትም ይህን ቦታ የመረጥኩበት ማስታወቂያ ለማየት እንዲመቸኝ ብዬ ነው። እንደ ቤተ ክርስቲያን መቼም ቦርድ ሳልሳለም ወደ ስራ ሁሉ ቁጭ አለለ። ይህን የሮቤልን የህይወት ታሪክ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት እድል እንዳገኘ ነው የነገረን። እድሜ ለቪኦኤ ማለት እንችላለን ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ መቀጠር ተፈጽሞልኝ ወደ ስራ ነው የገባሁት። ስቶሪውን አይተው እናንተ ጋር በመደወል የእኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ በውቀት ጋር ነው ያገናኘኝ። አቶ በውቀት ደወሉልኝና ስራ ተገኝቶ ላህል መስራት ትፈልጋለህ የተባልኩትኝ በጣም ደስ አለኝ። በሰዓቱ የነበረው ነገር ቁጭ ቤ የሚሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራ መስራት ትፈልጋለህ ሲባል ቦታ ራሱ ተመርጬ አዲስ አበባ ይሆንልህ ወይስ ባህርዳር የቱ በመረጥከው አንተ በፈለግከው ቦታ ይሆንልህ አሉኝ። እኔም በምርጫዬ ያው ባህርዳር ይሆንልኝ ብዬ እንዲህ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታን የተሰማኝ ያው ስራውን አግኝቴ ጀምረለሁ ማለት ነው። እዚህ ኢብር ካምፓኒ ውስጥ ከገባህ ምን ያህል ጊዜ ሆነ? ደሞዝ አግኝተሃል ደሞዝ ያው በላሁን ሁለተኛ ወሪ ከበላኝ ሁለት ወር ደሞዝ ተከፍሎኛል የተሰጠ ቦታ ማርኬቲንግ ኦፊሰር ነው ደሞዙ 6400 ብር ነው ያው ኔት ደሞ የ5000 ብር ይደርሰኛል ማለት ነው ሌሎች አማራጮች ግን መተውልህ ነበር እውነት ነው መተውልህ ነበር ለምሳሌ ኬሞኒክስ የሚባል ድርጅት ፊዩስኔት የሚባል ፕሮጀክት ላይ መተው እዚህ የምሰራበት ቦታ ሊስትሮ የምሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝና ሻልኳቸው ማለት ለየት ሆኖ ነበረ የኢብር እና በሰዓቱ ድና ያደረጉት የኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረዊ ስለነበረ ኮንትራት ስራ ነው ሰዓት ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ፣ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩኝ። ከሰዓት ለፈተና ተዘጋጅቼ ሄድኩኝ። ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍሮ ይባላሉ። ከኬሞኒክስ ማለት ነው፣ ፊዩስ ኔት ፕሮጀክት ማለት ነው። እና እርሳቸው ያው አግዘውኛል። ሂጄ ስልጠና ወሰድኩ ለሳምንት ያክል ስልጠናውን ከወሰድኩ በኋላ ቀጥታ መጥቼ ወደ ስራ ነው የገባሁትኝ። እና ይህንን እድልም አግኝቻለሁኝ። አንድ ስምንት ሺህ ብር ይደርሰኛል። የሁለት ስራ ባለቤት ሆነሃል። ጥሩ ደግሞ ውስተኛ ነህ ማለት ነው። አው እውነት ነው ማለት ኮንትራት ቢሆንም ያው ለጊዜ ያለው ነገር እንዲ ነው። ያ ሁለት ደሞዝ ባለቤት ሆኛለሁኝ፣ እግዜር ይመስገን እንግዲህ። ያ በፊት የነበረውን ነገር ታውቂያለሽ። እታ በጣም ከጅ ወዳፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ፣ እግዜር ይመስገን እንግዲህ። ምን በኑሮ ላይ የተለወጠው ነገር ምንድን ነው? በፊት ከጅ ወዳፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላልነበረ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ በተሻለ ነገር ወደ መሃል ከተማ መጥቼ ከአለባብስም ለቢሮው የሚሆን ልብስ ለብሼ ምናምን ነገር ማለት ከሊስትሮነት የመጥነውን ትቼ ያኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን የተሻለ ነገር ነው። በአመጋገብ ቢሆን በሁሉም ነገር የተሻለ ነው ከባለፈው ማለት ነው። እንዲህ በኑሮ በላይፌ ላይ እንደዛ የምትለው ጣም ትቻለሁ። እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማረች። ራሴን ስረዳ የነበረው ብላኝ ነበር ከዚህ በፊት እና አሁን እህት ህን ትረዳለ ወይ? አሁን እሷ ምንም እንደማትፈልግ አሁን ለአንተ ለስራ የሚሆንክን ነገር አስፈል አሟልተህ ልብስ ሆነ ጫማ ምናምን ነገር አሟላበት ለቤት ምክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም። አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ፣ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም። መቼም የሚረሳም አይደለም ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ የሚችለውን ሁሉ አድርግላት አለ። ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝታል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድን ነው የምታስተላልፈው? ከአንተ ህይወት ተሞክሮ ተነስተ እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው። አመሰግናለሁ። መልካም የስራ ዘመን ይሁንል። እሺ፣ እኔም አመሰግናለሁ። በጣም ትልቁን ስራ ይሰራልኝ የዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጃዋለሁ። ማለት በቃ እንዲህ ነው። ስራ ከተባለ ማየት ትንሾችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም። በእናንተ በኩል ደስተኛ ነኝ። እናመሰግናለን። እሺ፣ አመሰግናለሁ። የአፍሪቃ የሙዚቃ ንግሥቶች ከአንጀለ ኬጆ እና የሚ አላደ ሙዚቃ ስንመለስ፣ ኤልያስ ጸጋይን አስመራ ላይ እናገኛለን። ብርሃነ በረሃ ኤልያስ ጸጋይ ይባላል። በአዲስ አበባ ተወልዶ ያደገ በእንጨትና ሌሎች የእደ ጥበብ ስራዎች ላይ ተሰማርቶ የሚሰራ የብዙ ዘርፍ ባለሙያ ነው። በልጅነቱ በሶፋ መስሪያ ቤት ተቀጥሮ ግማሽ ቀን እየተማረ ግማሽ ቀን ደግሞ እየሰራ የእንጨት ስራና የስዕል አቅሙን ማዳበር እንደቻለና ፍላጎቱም እንዳደረበት የተናገረው ኤልያስ እንደ አውሮፓውያን አቆጣጠር በ1993 ወደ አስመራ ኤርትራ ከመጣ በኋላ በሙያው ራሱን በማሳደግ አሁን ያለበት ደረጃ መድረስ እንደቻለ ለቪኦኤ ተናግረዋል። ያው ጣንያሉ አስራ አንድ አስራ ሁለት አመት ሆኜ ነው ከእንጨቱ ጋር የተዋወቅኩት እንደ ሙያ እንደ ስራ ግን ከሀያ ዓመት በላይ ያለኝ፣ አሁን በዚህ ቅርጻ ቅርጹ እሱም፣ ያው ኢትዮጵያ ተወልጄ ያደግኩት፣ ከኤርትራ ነጻነት በኋላ በ1993 በፈረንጆቹ አቆጣጠር ወደ ኤርትራ ገባሁኝ። የእንጨት ስራውም ግማሽ ቀን እየተማርኩ ግማሽ ቀን እየሰራሁኝ እያሳደግኩት ሄድኩኝ። በቃ በዛ ሙያውም የአርቱም የሙያዊ እንጨቱንም እያዋሃድኩኝ ራሴን በራሴ ያሳደግኩኝ ሰው ነኝ። በእንጨት የሚሰሩ የቅርጽ ስራዎችን ለመስራት እንደ ወይራና ዝግባ የመሳሰሉ የበረሃ እንጨቶችን እንደሚጠቀምና እንጨቱን ለመፈልፈልና የሶስት ርኤት ምስል ለማስያዝ በአካባቢው የሚገኙ ብረታ ብረቶችን እንደሚጠቀም የተናገረው ወጣት ኤልያስ መንፈሳዊና ባህላዊ ይዞታ ያሏቸው ስራዎችን እንደሚሰራ ተናግረዋል። በሃይ ሬሊፍ የሚባለው ዳይኒንግ ቴብል ላይ ሶፋ ቴብል ላይ የሚሰሩ የቅርጻቅርጽ ስራዎች አሉ። እነዚህ አሁን ከእንጨቱ ተፈልፍሎ የሚወጡ ስራዎች ናቸው። ለምሳሌ ይሄ ሐዋርያት ምስል አስራ ሁለቱ ሐዋርያት ከኢየሱስ ክርስቶስ ያለበት ስዕል ከስምንት ወንበሮቹ ጋር ዳይኒንግ ቴብል ሆኖ የተሰራ ስራዎች አሉኝ። እንዲሁም ተለቅ ያሉ ግድግዳ ላይ የሚሰቀሉ ስራዎች አሉ። በስሪድ የሚገለጹ ስራዎች አሉ። የስቅለተ ክርስቶስ እና መስቀሉ ተሰቀለበት የሚያሳየው ምስል ኢየሱስ ክርስቶስ ሲጠመቅ ያሉ ምስሎች አሉ። ም የቤታችን የድንግል ማርያም እነዚህ እንደዚህ የመሳሰሉ በስሪድ የሚገለጹ ስራዎች አሉ። በባህላዊ ይዘትም የቅርጻቅርጹና የአርቱን ነገር የኤርትራ ህብረተሰብ አኗኗር ዘይቤ፣ የብሔሮቹ ምስል አለባበስ ግማሽ ከወገብ በላይ ራቆታቸው የሚያምር ምስል ነው። እሱን ሰራለ። የሌሎቹም ብሔሮችም የአኗኗር ዘይባቸው ውሃ ተሸክመው ሲሄዱ፣ እንጨት ተሸክመው ሲሄዱ የሚያሳይ በስሪድ የሚገለጥ በሙሉ እንዳሰሳ የሚታይ ስራም እንደዚህ ነገሮች አሉኝ። ሌላ የቤት እና የዱር እንስሳትም እና አንበሳ፣ እነዚህ ውብ የሆኑ እነቀጭኔ የመሳሰሉ ስራዎች ለቤት ማስዋቢያ የሚውሉ ስራዎችን በትልቁም በትንሹም ብዙ ነገሮች ይሰራለውኝ። ከዚህም በተጨማሪ በቆዳና ካንቫስ ላይ ስዕሎችን እንደሚስል የተናገረው ባለብዙ የሙያ ዘርፉ ኤልያስ ከቅርብ ጊዜ ወዲህ ደግሞ ቤትና ሆቴሎችን የማሳመር የውበት ስራ እየሰራ እንደሆነ ተናግረዋል። ቅርጽ፣ ስዕል ሁሉም የውበት መገለጫ ስራዎች ስለሆኑ በተለይ ለሆቴሎች፣ ለሬስቶራንቶች፣ ለባሮች የተለያዩ በእንጨትና በተለያዩ ቅርጻ ቅርጾች ፎርሞች የሚሰሩ ስራዎች አሉኝ። በሱ በሱ አሁን በጣም እየገፋውበት የሄድኩት ስራ ነው። እቤትን ማስዋብ የኮርኒስ የግድግዳ ደረጉ ቅርጻ ቅርጾች በጆሶም የሚሰሩ የሆኑ በእንጨት የሚሰሩ የተለያዩ ነገሮች እየሰራ በዛ ነገር መሆን እየገፋውበት ያለው ስራ ነው። እንደዚህ ግቢ ያለው ሰው በባህላዊ መንገድ ግቢውን ማስዋብ ሲፈልግ፣ በዘመናዊ መልክ ስፋት ሲፈልግ በተለይ የሚወደደው የባህላዊ ይዘት ያለው ስራዎች በተጠረቡ እንጨቶች የገጠሩ ያናኗር ህንሞም የሚባለው ዜብ የሚሰራቸው ውብ የሆኑ ስራዎች አሉ። እሱሱ ነገር ላይ እየገፋበት እየገፋውበት ያለው ስራ ነው። በሱም አሁን ደህና ደረጃ ላይ ነኝ። እንደ ኤውሮፓውያን አቆጣጠር በ2015ቱ የኤርትራ ፌስቲቫልና በኤርትራ የሰማዕታት ቀን በተዘጋጀው ኤግዚቢሽን ላይ በመካፈል ስራዎቹን ለህዝብ ማስተዋወቅ እንደቻለና በሀገር ውስጥ መገናኛ ብዙሀን ሰፊ ሽፋን ማግኘት እንደቻለ የተናገረው ኤልያስ በቀጣይ የመስሪያ ቦታ ከተመቻቸለት የዕደ ጥበብ ስራውን በማስፋት የተሻለ ስራ የመስራት ትልቅ ራእይ ይዞ እየተጓዘ እንደሆነ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁም እናመሰግናለን። የያዝነው የካቲት ወር የጥቁር አሜሪካውያን የታሪክ ወር በመባል ይታወቃል። ለምን? ኤደን ገረመው ትነግረናለች። ኩንታ፣ ኩንታ ኪንቴ። ይህ ድምፅ በ1983 ዓ ም ከተሰራው የአሌክስ ሀሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትም መተው ከስም ይጀምራል። የጥቁሮች የነጻነትና የእኩልነት ትግል በብዙ ውጣውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቱ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውም ባሪ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ሕገ መንግሥት ግን ለዘመናት የባሪ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። Oh, freedom. ከ1838 ዓ ምት ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓ ም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል፣ የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወድን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከአስራ ስድስተኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከንና ከ1825 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ እንደ ሃሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራሽ ሴት፣ እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊው ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይ ኪንግ ኦቲስ የልብ ምት መቆጣጠሪያን የሰሩ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦቸውን ያበረከቱ፣ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ ም የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከአራት መቶ ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ ኤሮፓውያን አቆጣጠር በ2013 የተጀመረው ብላክ ላይፍስ ማተር ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመለክታል። አሁንም ቢሆን ትግሉ ይቀጥላል። የዘንድሮ የወርሃ የካቲት ዝክር ጥቁር አሜሪካውያንና ምርጫ በሚል ቃል እየታሰበ ይገኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮቻችን በፍቅረኞች ቀን ማግስት ነው የተገናኘነው። ከተወዳጁ ጥላሁን ገሰሰ ዘመን አይሽሬ ሙዚቃዎች አንዱን ለመስማት ጥሩ አጋጣሚ ነው። በዚሁ ልሰናበታችሁ። ሀብታሙ ስዩም አብሬያችሁ አምሽቻለሁ። ነገ ምሽት እንገናኝ። Ficar perto sua opinião